የወጣቶች ዓለም ሌሊት ላይ ነው የሰጠነው። ሶስት ሰዓት ተኩል በኋላ የጎዳና ልጆች ሲተኙ በየተኙበት እየሄድን ሰጠነው። ከዚህ ነገር የተረዳሁት ምንድን ነው ነው ሰው ያነሳሳው ነው የጠፋው እንጂ በደንብ ማድረግ ይፈልጋል። ጓደኛሞቹ ራሄል ገብረ እግዚአብሔር እና ሰለሞን መንገሻ የአዲስ አበባ ከተማ ነዋሪዎች ናቸው። በተለይ የክረምት ወቅት እንዴት እንደሚቀዘቅዝ ያውቃሉ። ታዲያ አንድ ቀን አንድ ካፌ ተቀምጠው ሻይ ቡና ሲሉ አንድ ሀሳብ መጣላቸው ነበረ። የዛሬ ዓመት ነው አስታውሳለሁ። እነዚህ ልጆች አዩን፣ የጎዳና ልጆች እና ዝናብ እየዘነበ ነበረ በዝናብ ልብስ አለበቱ ና ሶሻል ሚዲያ ላይ ደግሞ ሁለታችንም ብዙ ሰዎች እናውቃለን እና ለምን የሆነ ነገር አናደርግም ብለን ሀሳብ አመጣን። ይህንንም ነገር ወዲያው መተግበር ጀመሩ። ለምን ሰዎችን አስተባብረን ጎዳና ላይ ለሚኖሩ ሰዎች አልባሳትን እና ላስቲኮቹን አንሰጥም የሚል ሀሳብ አመጣን። ከዛ በኋላ በቀጥታ ስታተሶችን ፖስት ማድረግ መጀመር ነው። ናሳ ያሉንን ጓደኞች እንዲደርሳቸው እና ያሉን ጓደኞች ደግሞ ሼር እንዲያደርጉት በማድረግ በዛ ጊዜ ብዙ ያልነውን ድጋፍ አግኝተናል። በጎ አድራጊዎቹ ልብስ ብቻ ሳይሆን የጎዳና ተዳዳሪዎቹ ዝናብ የሚከላከሉበት ውሃ የማያስገባ ላስቲክም አሰባስበዋል። ከዛም የአልባሳት መረጣና ማከፋፈል ጀመሩ። ልብሶቹ ከተሰበሰቡ በኋላ እና ላስቲኩን ከገዛም በኋላ ምኒልክ ትምህርት ቤት ውስጥ ነው ያዘጋጀ ናቸው። ልብሶቹን ከሰዓት በኋላ እንደዚሁ በፌስቡክ ነው ጥሪ ያደረግነው። ልጆች ብዙ ልጆች መጥተው አገዙ ልብሶቹን በማዘጋጀት እና ላስቲኮቹን በመቆራረጥ ማታ ላይም እንደዚሁ በፌስቡክ ጥሪ ያደረግን እና በማህበራዊ ሚዲያ በዚህ አሁን በሁለተኛው ዙር ላይ ለምሳሌ ዘንድሮ ባደረግን ሁለተኛ ዙር ላይ አስራ አራት መኪኖች ነው የመጡልን እና እነዚህን መኪኖች ይዘን በሰባት አቅጣጫ ሌሊት ላይ ነው የሰጠነው። ሶስት ሰዓት ተኩል በኋላ ጎዳና ልጆች ሲተኙ በየተኙበት እየሄድን ሰጠን እና ከአንድ ሺ አምስት መቶ በላይ ላስቲኮችን እና በጣም ብዙ ልብሶችን ነው የሰጠነው ዘንድሮ ለመጨረሻ ጊዜ ስንሰጥ ማለት ራሄል ጋዜጠኛ ናት። ሰለሞን በግል ስራ ይተዳደራል። ሁለቱም ወጣቶች እርዳታውን በማስተባበራቸው ደስተኛ ናቸው። ምክንያቱም ይላሉ፣ ይህንን ስራ መስራት በጀመሩበት ወቅት የታዘቡት ነገር ሰዎች ምን ያህል ለመርዳት ፈቃደኛ እንደሆኑ ነው። ከዚህ ነገር የተረዳሁት ምንድነው ነው ሰው የሚያነሳሳው ነው የጠፋው እንጂ በደንብ ማድረግ ይፈልጋል። የት ላድርገው እንዴት ላድርግ የሚል ነው ሰው አይቲንክ ግራ የሚገባው ማለት አሁን በጣም ብዙ ልብሶች ይኖሩናል የማንፈልጋቸው ምናምን ግን ምን እንደምናደርጋቸው አናቅም። እንደዚህ የሚያስተባብር ሰው ሲኖር ግን በቃ ኦኬ ለካ ይሄም አለ ብሎ ሰው ያደርጋል። እና የተረዳሁት የሚያስተባብረን ሰው ነው ያጣነው እንጂ ሰው በደንብ ማድረግ ይችላል። በጣም ብዙ ነገር ነው እያደረጉትና። ከጠበቅነው በላይም ስለሆነልን በቃ ይህን ነው ሚን ያልኩት። ጎዳና የሚተዳደሩ ሰዎችን የሚረዱት ወጣቶች የማህበረሰቡን አመኔታ ጠብቀው የሚቆዩት ደግሞ ኃላፊነቱን ለሁሉም በመስጠት ነው። ልብሶቹ ከተሰበሰቡ በኋላ እና ላስቲኩን ከገዛም በኋላ ምኒልክ ትምህርት ቤት ውስጥ ነው ያዘጋጀ ናቸው። ልብሶቹን ከሰዓት በኋላ እንደዚሁ በፌስቡክ ነው ጥሪ ያዘረግነው። ልጆች ብዙ ልጆች መጥተው አገዙን ልብሶቹን በማዘጋጀት እና ላስቲኮችን በመቆራረጥ። ማታ ላይም እንደዚሁ በፌስቡክ ጥሪ ያዘረግን እና በማህበራዊ ሚዲያ በዚህ አሁን በሁለተኛው ዙር ላይ ለምሳሌ ዘንድሮ ባዘረግ የሁለተኛ ዙር ላይ አስራ አራት መኪኖች ነው የመጡልን እና እነዚህን መኪኖች ይዘን በሰባት አቅጣጫ ሌሊት ላይ ነው የሰጠ ነው። ሶስት ሰዓት ተኩል በኋላ የጎዳና ልጆች ሲተኙ በየተኙበት እየሄድን ሰጠን እና ከአንድ ሺ አምስት መቶ በላይ ላስቲኮችን እና በጣም ብዙ ልብሶችን ነው የሰጠ ነው። ዘንድሮ ለመጨረሻ ጊዜ ስንሰጥ ማለት ነው። ወጣቶቹ ጎዳና አዳሪዎችን በአልባሳት በዝናብ መጠለያ እና በደብተር ከመርዳት አልፈው ዘንድሮ ለሶስት የጎዳና ተዳዳሪዎች ቤት ተከራይተዋል። ይህን ምላሾቹን ከሰማን በኋላ አምናና ዘንድሮ ካደረግነው ይሄ ዘንድሮም እንደዚሁ ስናስብ አምና ደብተር በምንሰጥበት ጊዜ የእውነት ትምህርት ቤት ሄደን የጎዳና ልጆች ሆነው ከጎዳና ላይ ተነስተው ትምህርታቸውን የሚማሩ ልጆች እንዳሉ ሰማን። ጎዳና ላይ የኖሩ ትምህርታቸውን የሚማሩና በጊዜው ያገኟቸው ልጆቹ ሶስት ልጆች ናቸው። ን መቶ ምናምን ልጆች ነው ትምህርት የጀመሩት እንደሰማ ነው። በጊዜው ቅስቀሳ አድርገው እዚህ አብዮት እርምጃ የሚባል ትምህርት ቤት አለ መምህራና ዳይሬክተሮቹ ምናምን ቅስቀሳ አድርጉና ወተው ከአመት በኋላ ግን የቀሩት እነዚህ ሶስቱ ተማሪዎች ብቻ ናቸው። ሶስቱ ተማሪዎች ግን እየታገሉ እዚህ ደርሰዋል። አንደኛው አምስተኛ ክፍል ነው። አንደኛው ስምንተኛ ክፍል ነው። አንዱ አሁን ወደ ዘጠኝ ያልፈዋል። እና ሶስቱን ልጆች ለምን ቤት ተከራይተን አንደግፋቸውም የሚል ሀሳብ አመጣ። ግን ያው እኛ በግል አቅም ስለሌለን ሰውን ማስተባበር ነው። ለብዙ ሰው ሲሆን አይከብዱም። የሄድነው ነው ወደ ፌስቡክ ማህበራዊ ሚዲያ ነው ሄደን ያለውን ነገር ያሰብነውን ነገር ለሰዎች ስንነግራቸው ብዙ ሰዎች አብረውን እንደሆኑና የዚህ ሀሳብ ተሳታፊ እንደሚሆኑ ነገሩ። ቤተሰብ ነው የመሰረት ነው። ሶስቱ ከዚህ በፊት የጎዳና ተዳዳሪ የነበሩት ተማሪዎች አንድ ላይ መኖር ከጀመሩ አሁን ሁለት ሳምንት ሆናቸው። ወደ ዘጠነኛ ክፍል ያለፈው ኤርሚያስ ከነዚህ አንዱ ነው። አንድ እስከ ሶስት እወጣለሁ። ግን አንዳንድ ነገሮቹ ባለመመቸታቸው የተነሳ የሆነ ውጤት ማ እስኩል ክለብ ነበረ እና አንደኛ ላይ ምግብ ምናምን ነበረ። ምግብ ከትምህርት ቤት ስንወጣ ማለት ነው አናገኝም ወተ ሰው ብራት ምናምን ተሽከርክረን ቡሌ ነው የምንበላው። ቡሌ እየበላን ዳሞ እስከ ሶስት ሰዓት አራት ሰዓት እናመሻለን። ከዛ በኋላ ስንመለስ ጊዜ ይደክመናል ምናምን ነገር እንቅልፍ ሲወስደን እንታኛለን። አናጠና ሀምሳ ፐርሰንት ብቻ ከአስተማሪ በተረዳ ነው ነው አሁን ደህና ውጤት ያመጣ ነው ያለ ነው። እና እኛ ብንሰራና ብናጠና ደሞ ምን ያህል ውጤት እንደምናመጣ በራሳችን በቃ ኮንፊደንስ አለን። እና ከእግዚአብሔር በታች ደሞ በቃ እንደ ወንድም እና ደሞ እግዚአብሔር ለኛ ደሞ እና ሰለሞን ሰጠልን ቤት ምናምን ተከራይቶልን ምናምን ነገር አሁን ቤት ገብተናል። ቀጣይ አመት ቢያንስ ከ ዘንድሮ ምናምን በተሻለ ውጤት ምናምን ነገር እንድናመጣ ተስፋ እናደርጋለን ብዬ አስባለሁ። እርምያስ ለትምህርቱ ልዩ ፍቅር እንዳለው ይናገራል። የአስራ ስምንት አመቱ ወጣት ወደ ጎዳና የገባው ገና በዘጠኝ አመቱ ነበር። እኔ ያኔ ሶስተኛ ክፍል ተማሪ ነበርኩ እና እየተማርኩ ያለው ማለት ነው። በቃ አባቴ እስክርብቶ ግዛልኝ ስለው አይገዛልኝም። ደብተር ግዛልኝ ስለው አይገዛልኝም። ደብተር እንኳን አላስቸግርም፣ ደብተር በሽልማት ነው እኔ እዛ ያለው አንደኛ ነው የሚወጣው፣ በነገራችን ላይ ማለት ነው። እና ያን የራሱ በጣም ብዙ ችግር ነበረ ውጣ ውረድ ማለት ነው። በጣም ብዙ ጭቆና አይደርስብኝ ነበር። የኤርሚያስ እናት በህይወት የሉም። ከክፍለ ሀገር የተለያዩ ከተሞችን አቋርጦ አዲስ አበባ የደረሰው ኤርሚያስ በጎዳና ህይወቱ ብዙ ችግሮችን አሳልፏል። ጎዳና ላይ ወድቄ በቃ ሱስ ምናምን ተጠቃሚ ነበርኩም ታሷ ቆርጬ በቃ አብትኩ ምናምን ብዬ በቃ እንደዛ ያለው ማለት ነው ቢዚ ያለው ትምህርት ድል በቃ እንዲያገኙኝ ና ገብቼ በቃ መጀመሪያም ፍላጎት ስለነበረኝ ገብቼ የቀቀልኩበት አላቋርጥም ብዬ ግን እንዳቋርጠው ምናምን ነገር መሰናከል ብዙ ገጥሞኝ ነበረ። በራሂልና ሰለሞን አማካኝነት ቢያንስ ሶስት የጎዳና ተዳዳሪዎች አሁን መጠለያ አግኝተዋል። ይሁንና ልጆቹ ከቤትና ቁሳቁስ እርዳታ ባሻገር ሞራላዊ ድጋፍም ምን ያህል እንደሚያስፈልጋቸው ሰለሞን ገልጾልናል። ትምህርታቸውን በጣም ጎበዝ ናቸው። ሁሉም ደረጃ ተማሪዎች ናቸው። አንደኛና ሁለተኛ ብቻ ነው የሚወጡ። አሁን ያው ሶስቱም አንድ ላይ ነው ያሉት። እቃው ተሟልቶላቸዋል። ቤት እቃ እኔ እየሄድኩ ቼክ አደርጋቸዋለሁ። ሌሎችም ሰው ልጆች ኔም ጓደኛ ራሂል እየሄድን ቼክ እናደርጋቸዋለን። ታስፊ ነው ያቀድነው። እቅድ ምንድን ነው? ሁሉም እንደዚህ ብር ሰጥተን ወር እቃ ገዝተን ወር ያሟላን መሄድ ሳይሆን እንደ ቤተሰብ እንደ ወንድም መከታተልም ይጠይቃል ስራው እና ነገ ልጆችም ስለሆኑ ወደ ሌላ አቅጣጫ እንዳይሄዱ፣ ትንሽ ደግሞ ነገሮች ሲደላደሉላቸው አላማቸውን እንዳይስቱ ክትትል እናደርግላቸዋለን፣ እናስጠናቸዋለን። እንግሊዝኛ ማት ምናምን የሚከብደን የሚሉትን ትምህርት እናስጠናቸዋለን። ተማሪዎቹ ያለ ስጋት ትምህርታቸውን ተምረው እንዲጨርሱ ግን ሰለሞንና ራሄል የጀመሩት እቅድ ዘላቂነት ሊኖረው ይገባል ይህንንስ እንዴት ነው ተግባራዊ ለማድረግ ያስቡት ራሄል ከጎዳና ነው ያገኘናቸው በጣም ጎበዝ ተማሪዎች ናቸው እና ቢያንስ የሆነ ቋሚ ነገር እንፍጠርላቸው ብለን ነው የያዝናቸው በሶሻል ሚዲያ ላይ ባሰባሰብነው ነገር ነው እነሱንም እየረዳን ያለነው አሁን ምንድን ነው በቋሚነት እነሱን እንደ ቤተሰብ የሚይዛቸው ሰው የምንፈልገው ያለ ነው ያው ሁልጊዜ ግዜ በመዋጮ ከዛም ከዚህም በተሰበሰበ ብር ለጊዜው ልናኖራቸው እንችላለን። ግን ቀጣይነት እንዲኖረው አንድ ቤተሰብ ብሎ አንድ ሰው እነሱን በቋሚነት እንዲይዛቸው በግሩፕም ሊሆን ይችላል፣ በግለሰብም ደረጃ ሊሆን ይችላል። እንደ ቤተሰብ ይዞ ቤት ክራይም እየከፈለላቸው ለትምህርታቸውን የሚያስፈልጋቸውን ነገር እያደረገ እንደ ቤተሰብ እንዲይዛቸው እንደዚህ አይነት ሰው ነው እየፈለግን ያለ ነው። የዛሬው የወጣቶች ዓለም እንግዶቻችን እንደ ተቋም ሳይደራጁ የማህበራዊ መገናኛ ዘዴ ፌስቡክን ብቻ ተጠቅመው ምን ያህል የጎዳና ተዳዳሪዎችን አስተባብረው መርዳት እንደቻሉ በዛሬው ዝግጅት ገልጸውልናል። ሌሎችም ታሪካችሁን አካፍሉን። ለዛሬው ዝግጅት ልደት አበበ ነኝ። ጤና ይስጥልኝ።